በቤኒሻንጉል ጉሙዝ ክልልና በምዕራብ ኦሮሚያ አዋሳኝ አካባቢዎች ተከስቶ የነበረውን ግጭት ለማስቀረት በተለያዩ ጊዜያት የሕዝብ ለሕዝብ ግንኙነትና የሰላም ኮንፈረንሶች እየተደረጉ ይገኛሉ። ባለፈው ሰኔ 2010 ዓ ም በማሆኮሞ ልዩ ወረዳ ተከስቶ የነበረውን ግጭት ተከትሎ በሁለቱ ክልሎች ወሰን አካባቢ የሕዝብ ለሕዝብ ግንኙነትና የትራንስፖርት አገልግሎቶች በከፊል ተቋርጦ ነበር። ይህን በአካባቢው ተከስቶ የነበረውን የሰላም መደፍረስ ወደ ነበረበት ዘላቂ ሰላም ይመልሳል የተባለው የሰላምና የእርቅ ኮንፈረንስም በአሶሳ ዞን በአምባሲ ወረዳ ቀሽማንዶ በተባለ ቦታ ተካሂደዋል። በዚህ የሰላም ኮንፈረንስም ከምዕራብ ወለጋ ቤጊና ቆንዳላ የተባሉ ወረዳዎች ከአሶሳ ዞን ደግሞ በአምባሲና የማኦ ኮሞ ልዩ ወረዳ የማህበረሰብ ክፍሎች ተሳትፈዋል። በዚህ የሰላም ኮንፈረንስም የአገር ሽማግሌዎችና የሃይማኖት አባቶችን ጨምሮ ከ1500 በላይ ሰዎች ተሳትፈዋል። የሚስተዋሉ ግጭቶችንና አለመግባባቶችን ለመቅረፍና በህዝቦች መካከል ጸንቶ የኖረውን ወንድማማችነት ይበልጥ ለማጎልበት የህዝብ ለህዝብ ግንኙነቶች ተጠናክሮ ይቀጥላሉ ያሉት የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ምክትል ኃላፊ አቶ ኮማንደር ወርቁ በአካባቢው ሰላምን በማስፈን ከቤት ንብረታቸው የተፈናቀሉ ዜጎችን ሙሉ በሙሉ ወደ ቅያቸው የመመለስ ስራም ይሰራል ብለዋል። ያው ከዚህ እርቀ ሰላም የምንጠብቀው አንደኛ ሰላሙን ወደ ነበረበት ቦታ መመለስ ነው። ሁለተኛ ተፈናቅሎ የነበሩ ማህበረሰቦች ወደ ቀያቸው መመለስ የሚችሉበትን ሁኔታዎችን ማመቻቸት ነው። ሲቀጥል ቤት ንብረት የወደመባቸው አሉ። የተዘረፉ ንብረቶችን ኮሚቴ በመዋቅር የማስመለሱ ስራ ኦልሞስት ሌሎች ኮንፈረንስ ቀድመን ካደረግንባቸው ቦታዎች ላይ የተሳካና ጥሩ ሁኔታ የተፈጸመ ነው። ሌላው ግንኙነቱን የማጠናከር ስራ ነው። በትራንስፖርቴሽን፣ በገበያ፣ በተለያዩ እንትኖች ኦልሬዲ የተጀመሩ ሁኔታ ስላሉ የህዝብ ለህዝብ ግንኙነቱም ወደ ደበረበት ቦታ የተመለሰ ያለበት ሁኔታ ነው ያለው። በሁለቱም ክልሎች ሁከትና ብጥብጥ በመፍጠር ተሳትፏል ተብሎ የተጠረጠሩ ግለሰቦችም ጉዳያቸው በህግ እየታየ እንደሆነ አቶ ኮማንደር ገልጸዋል። ይሄ እርቀ ሰላም መደረጉ ተጠርጣሪ ወንጀለኞችን ለህግ አሳልፎ ማህበረሰቡ በራሱ በማንም ጫና ሳይደረግበት በራሱ እንዲሰጥ ያደርጋል። ምክንያቱም እክሌን ላይ ጥቃት ያደርሰው የክሌን ቤት ያቃጠለው እክሌ ነው የሚለው ነገር ማህበረሰቡ በራሱ በባህላችን የመጋለጥ እንትን ስላለው ወንጀለኛው ዞሮ ዞሮ ለማንም ስለማይጠቅም የማጋለጥም ስራ የተሰራ ኦልሞስት በቤንሻንጉል በኩል ትልቅ ስራ የተሰራበት ሁኔታ ነው ያለ። ኦልሞስት በኦሮሚያም እንደዛ አካባቢ እየተሰራ ነው የሚል መረጃ ነው ያለ። በርካታ ሰዎች አሁን በግ ጥላ ስር ውለው በፌዴራል ምርመራ ቡድን ኦልሬዲ ስራ ውስጥ ገብቶ ስራ እየሰራ ያለበት ሁኔታ ነው የፌዴራል ምርመራ ቡድን የኮንፈረንሱ ተሳታፊ የነበሩት የባምባሲ ወረዳ ነዋሪ አቶ ጃፋር መርቀኒ በህዝቦች መካከል ግጭቶች እንዳይፈጠሩ መንግስት ለአካባቢው ትኩረት መስጠት እንዳለበት በመግለጽ የሰላምና የእርቅ ኮንፈረንሱ በሁሉም አካባቢዎች መዳረስ እንዳለበት ተናግረዋል። ህዝብ መካከል መን ችግርም የለም፣ ችግርም አልነበረም፣ አሁንም የለም። እነሱ ሲያሰሙት እንደነበሩት ይህ ችግር የሚፈጠሩ አንዳንድ የራስን አጀንዳ ለማንገብና አጀንዳውን ለማራመድ የሚፈልግ አካላት በሁለቱም ህዝቦች መካከል ሊኖሩ ይችላሉ። ስለዚህ እነዚህ ህዝቡ ራሱ እየተከራከለ ከውስጡ ከራሱ አውጥቶ ዲሆ የነበረውን ፍቅር እንዲፈትል ነው ይሄ ያለኝ ማለት ነው። ስለዚህ ለወደፊቱ ምናልባት መንግስት ማድረግ ያለበት ህዝቡ እንዲዋይና እነዚህ እነሱ እንዲያያሊያለያ የሚፈልጉ አላት ከውስጣቸው አውጥቶ ወይ እንዲያስተምሯቸው ወይ ደግሞ አወግዟቸው በማድረግ ህዝቡ የነበረውን ድነት እንዲፈትል ነው። ከዚህ በፊት ቦጂ ብርመጂ፣ ኦዳ ካማሽ እና ያሶ በተባሉ ስፍራዎች የሰላም እና የእርቅ ኮንፈረንሶች መደረጋቸውን የቤኒሻንጉል ጉሙዝ ክልል የሰላም ግንባታ እና ጸጥታ ቢሮ መረጃ ያመለክታል። ለዲ ደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ።